ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪክቶሪያ ውስጥ 372 ሰዎች በኮቪድ-19 ተያዙ፣ 14 ህይወታቸውን አጡ። በወላይታ ዞን ህዝባዊ ውይይት ተጀምሯል። የንቅናቄ ድርጅቶች ለክልል ጥያቄያችን ምላሽ እንጠይቃለን፣ ይላሉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቪክቶሪያ ውስጥ በዛሬ ዕለት 372 ሰዎች በኮቪድ-19 የተጠቁ ሲሆን 14 ሰዎች ሕይወታቸውን አጥተዋል። በትናንትና ዕለት በቫይረሱ የተጠቁ ሰዎች ቁጥር 270 የነበረ ሲሆን የሟቾች ቁጥርም 8 ደርሷል። ቫይረሱ በሪጂናል ቪክቶሪያ ዘልቆ እንዳይስፋፋም ታሳቢ በተባሉት ጂሎንግ ባላራት እና ቤንዲጎ አዲስ የኮሮና ቫይረስ ምርመራ ጣቢያዎች ተቋቁመዋል። ቪክቶሪያ ውስጥ በኮሮና ቫይረስ ህይወታቸው ያለፈ ሰዎች ቁጥር 289 ሲደርስ በአገር አቀፍ ደረጃ ወደ 375 አሻቅቧል። 680 የአውስትራሊያን ሆስፒታል ተኝተው ህክምና እየተከታተሉ ይገኛሉ። ከሞቾቹ ውስጥ አንድ ወንድ ሃያዎቹ፣ ሶስት ሴቶችና ሁለት ወንዶች በሰማኒያዎቹ፣ አራት ሴቶችና አራት ወንዶች በዘጠናዎቹ ዕድሜ ውስጥ የነበሩ መሆናቸውን ፕሪሚየር ዳንኤል አንድሮስ አስታውቀዋል። ከአስራ አራቱ ሟቾች ውስጥ አስራ ሁለቱ የአረጋውያን መጦሪያ ነዋሪዎች የነበሩ ናቸው። ይህ በእንዲህ እንዳለም ኒው ሳውዝ ዌልስ ውስጥ በዛሬው ሁለት ዘጠኝ ሰዎች በኮሮና ቫይረስ ተጠቅተዋል። ኩዊንስላንድ ውስጥም እንዲሁ ሁለት ሰዎች በቫይረሱ ተይዘዋል። አንደኛው ከባህር ማዶ ተመልሶ በሲድኒ ሆቴል ወሸባ ገብቶ ያለ ሲሆን ሌላኛው ከጭነት መርከብ ላይ የወረደ ነው። በጠቅላላው ኩዊንስላንድ ውስጥ እስካሁን ስምንት ሰዎች በቫይረሱ ተጠቅተው ይገኛሉ። ኮሮና ቫይረስን ሙሉ በሙሉ አጥፍታ የነበረችው ኒውዚላንድም ሰሞኑን ያገረሸው ቫይረስ 30 ሰዎችን ይዟል። በሳቢያውም ኦክላንድ ውስጥ ሶስት ትምህርት ቤቶችና አንድ ቅድመ ትምህርት ቤት ተዘግተዋል። 38 ሰዎች ወሸባ እንዲገቡ ተደርጓል። በኮቪድ-19 ሳቢያ ተቋርጠው የነበሩት የዜግነት ፈተናና ቃለ መጠይቅ በፐርዝ፣ ሲድኒ፣ ብሪስበንና አድላይድ እንደሚቀጥል የኢሚግሬሽን ዜግነት የመጤዎች ግልጋሎትና የመድብለ ባህል ጉዳዮች ጥብቅ ሚኒስትር አለን ታዥ አስታውቋለን። አቶ ታዥ ለዜግነት ፈተናና ቃለ መጠይቅ የመያዙ ቀነ ቀጠሮዎች የክፍለ ሀገሪቱን የኮሮና ቫይረስ ገደብ ድንጋጌዎች ተከትሎ እንደሚከናወንም ገልጠዋለን። ፐርዝ ውስጥ ከጁላይ 6 ጀምሮ ከ1150 በላይ የዜግነት ፈተናና ቃለ መጠይቅ ቀነ ቀጠሮዎች ተከናውነዋል። አንብራ ሆበርት እና ዳርዊን በያዝነው ወርሃ ኦገስት ውስጥ ቀነቀጠሮቹ ይስተናገዳሉ። በ2019 224000 ሰዎች የአውስትሬሊያ ዜግነትን ተቀብለዋል። ኮቪድ-19 ሰፍኖ ባለበት ወቅት ከ73000 በላይ ኦንላይን የዜግነት ቅበላ ስነስርዓት ላይ ተሳትፈዋል። ከጁን 3 ጀምሮ ከ5000 በላይ በአካል የዜግነት ቅበላ ስነስርዓትም ተከናውነዋል። በወላይታ ዞን የክልልነት ጥያቄ ሳቢያ የደፈረሰውን ጸጥታ ወደ ዘላቂ ሰላም ለማሸጋገር በአገር በቀል ሽምግልና እልባት ለማበጀት ውይይት ተጀምሯል። ህዝባዊ ውይይቱ የሀገር ሽማግሌዎችን፣ ወጣቶችንና ከተለያዩ የህብረተሰብ ክፍሎች የተውጣጡ የማህበረሰብ አባላትን ያቀፈ መሆኑን በምክትል ርዕሰ መስተዳደር ማድረግ በደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ገልጠዋል። ከቀናት በፊት የወላይታ ሶዶና ሌሎች የዞኑ ከተሞችን ጨምሮ የጸጥታ መደፍረሶች ተከስተዋል። በሶዶና ቦዲቲ ከተማዎች በህገወጥ ስራቸው በቁጥጥር ስር የዋሉ መሪዎችን እንዲለቀቁ በሚል ሰቢያ የመንገድ መዘጋት፣ ቁሳቁሶችን መቃጠልና የጸጥታ ኃይሎች ላይ የድንጋይ ውርውራዎች መካሄዳቸውን የጸጥታ ኃላፊው አስታውቋል። አያይዘውም ምንም እንኳ አሁን ሁከቱ የረገበ ቢሆን ምንም እንኳ አሁን ሁከቱ የረገበ ቢሆንም ሙሉ በሙሉ ተረጋግቷል ማለት እንደማይቻል ግና ተናግረዋል። በሌላም በኩል በወላይታ ሶዶና ቦዶቲ ከተሞች በተቀሰቀሱ ግጭቶች ሳቢያ የአስር ሰዎች ህይወት ማለፉንና ከሀያ በላይ ሰዎች ለጉዳት መዳረጋቸውን የአካባቢው ነዋሪዎች ገልጠዋል። መሪዎቻቸው በተነሱት ሁከቶች ሳቢያ ለስራ የተዳረጉባቸው የወላይታ ብሔራዊ ንቅናቄ ወብንና የወላይታ ህዝቦች ዲሞክራሲያዊ ግንባር ወሄዴግ በፊናቸው የታሰሩት መሪዎቻቸው በአስቸኳይ እንዲፈቱና የወላይታ ህዝብ በክልሉ የመደራጀት ህገ መንግስታዊ ጥያቄን በአስቸኳይ ምላሽ እንዲሰጠው እንጠይቃለን ብለዋል። የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲና የክልሉ ፖሊስ ኮሚሽነር አቶ ነቢዩ ኢሳያስ በጋራ በሰጡት መግለጫ አመራሮቹና ባለሙያዎቹ የሀገሪቱን ህልውና አደጋ ላይ ለመክተት ከሚሰሩት ህወሓትና ኦነግ ሸኔ ድርጅቶች ጋር ግንኙነት እንዳላቸው በመረጃ አረጋግጠናል። በቁጥጥር ስር የመዋሉ ስራ የተከናወነው ከብሔራዊ መረጃና ደህንነት አገልግሎትና ከሀገር መከላከያ ሰራዊት ኮማንድ ፖስት ጋር በመቀናጀት ነው ሲሉ ገልጸዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 25 ኢትዮጵያ ብር ከ33 ሳንቲም ይዘረዘራል። በዚሁ የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባ አየር ጠባይ ትንባያን እናሰማለን። ፐርስ ካፌ ይጠላል። ዝቅተኛ 9፣ ከፍተኛ ስራ 9። አድላይድ ብራ ይሆናል። ዝቅተኛ 8፣ ከፍተኛ ስራ 6። ሜልበርን በመጠኑ ያካፋል። ዝቅተኛ 8፣ ከፍተኛ ስራ 6። ሆባርት ደመናማ ይሆናል። ዝቅተኛ 5፣ ከፍተኛ ስራ 1። ካምብራ ማልዳ ላይ ጉማም ሆኖ ረፋዱ ላይ ብራ ይሆናል። ዝቅተኛ 4፣ ከፍተኛ ስራ 5። ሲድኒ ብራ ይሆናል። ዝቅተኛ 11 ከፍተኛ 20 ብሪስበን የከፋል ዝቅተኛ 17 ከፍተኛ 25 ዳርዊን በአብዛኛው ፀሐይማ ይሆናል ዝቅተኛ 21 ከፍተኛ 32 አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 12 ከፍተኛ 18። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ ውስጥ 372 ሰዎች በኮቪድ-19 ተያያዙ፣ 14 ህይወታቸውን አጡ። በወላይታ ዞን ህዝባዊ ውይይት ተጀምሯል። የንቅናቄ ድርጅቶች ለክልል ጥያቄያችን ምላሽ እንጠይቃለን ይላሉ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።